Thank you ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ፣ አመሻለሁ። የዛሬ 15 ዓመት ወደዚህ ምድር የመጣ አንድ ታዳጊ ልክ እንዳየናቸው ልጆች የአገር ፍቅርን ከእውቀት ጥማት ጋር አጣምሮ ተወለደ። በጥቂት ዓመታት ውስጥ አርባ የሚሆኑ የሀገር ባለውለታዎች ናቸው ያላቸውን ሰዎች የሕይወት ታሪክ በድምፅና ቪዲዮ ተዘጋጅቶ እንዲቀርቡ አድርጓል። በቅርቡ ደግሞ ተነባቢ መጻሕፍትን በትረካ መልኩ ለአድማጮች ማዳረስን ጀምረዋል። ተወዳጅ ሚዲያና ኮሚኒኬሽን በተሰኘው ተቋሙ በኩል የዛሬ ጋቢና መዝናኛ እንግዳይ በቀጣይ አምስት ዓመታት ውስጥ የአንድ ሺህ ኢትዮጵያውያንን አስተማሪ ታሪኮች በድምፅና በምስል ለማሰናዳት አሻግሮ የሚያልመው ጋዜጠኛና ተርጓሚው እዝራ እጅጉ ነው። በየጣልቃው ጡ ሙዚቃዎችን እንሰማለን። ኪናዊ ወሬዎችም ተካትተዋል። እዝራ በተለያዩ ዘርፎች ተምሳሌት ይሆናሉ ያላቸውን ግለሰቦች ታሪክ በድምፅ ተቀርጾ እንዲዳረስ ለማድረግ እንዴት እንደተነሳሳ አስቀድሞ ይነግረናል። እንግዲህ ይህን ስራ ያሰብኩት ሁለት ሺ ሶስት ነው። ግን ያው የታሰበ ነገር ሁሉ ያው ቶሎ አይጀመርም። ታሰብኩት ከአምስት ዓመት በኋላ በሁለት ሺ ስምንት መጨረሻ ላይ ጀመርኩና ያው በትክክል ማሳተን የጀመርኩት በሁለት ሺ ዘጠኝ ታሳ ስድስት የአቶ ተሾመ ገብረ ማርያምን ታሪክ በማሳተም ነው። እንግዲህ ታህሳስ ሲመጣ አራት ዓመት ይሞላኛል። በእነዚህ ጊዜ አርባ የሚሆኑ ግለሰቦችን ታሪክ በኦዲዮ እና በዲቪዲ አስራ አስራ አራቱ በዲቪዲ ቀሪዎቹ ሀያ ስድስቱ ደግሞ በኦዲዮ አሳተም ያለው ወደ ስምንት መጽሐፎችን ደግሞ እንደ ኦዲዮ ቡክ አድርጌ በድምፅ አቅርቤ ያለው ማለት ነው። ወደዚህ ስራ እንድትገባ ምክንያት የሆነ ነገር ምንድን ነው? ዝራ እንግዲህ ዋናው ነገር እኔ ያው ከሁለት ሺህ ዓመተ ምህረት ጀምሮ በሬዲዮ ጣቢያ ላይ ሰራ ነበር እና በድምፅ እውቀትን ማስተላለፍ ምን ያህል ለውጥ ሊያመጣ እንደሚችል በራሴ ስላየሁት ለምንድን ነው እንደነዚህ አይነት የተለያዩ ሰዎች ግለ ታሪኮች እኔ ደግሞ ብዙ ጊዜ ግለ ታሪኮች ላይ ከድሮ ጀምሮ አዲስ አርማስም ከዛሬ ሀያ ዓመት ጀምሮ ተሰራ፣ በተለያዩ መጽሔት ላይ ባዮግራፊዎች ላይ ብዙ ጊዜ ያተኩሩ ነበረ። የሰዎችን ታሪክ ላይ ነው ብዙ ጊዜ ማተኩረው እና ወደ ሬዲዮ ስገባ ብዙ ጊዜ እንደነዚህ አይነት የታላላቅ ሰዎችን ታሪክ ነብርሃኑ ዘሪሁን ሰራ ነበር እና ለምንድነው እነዚህ ስራዎች ልክ እንደ ሙዚቃ ስራ፣ እንደ መዝሙር ወሩ እንደ ነሺዳ ልክ እንደ አንድ ስራ በሲዲ ለምን የማያወጡት የሚል ሀሳብ ሶስት ላይ አመነጨሁኝና ከዛ በኋላ ይህን ነገር ተግባራዊም ለማድረግ ማድረግ አለብኝ የሚለውን ሳጠና ቆይቼ ነው የጀመርኩት። እንግዲህ መነሻ የምንድን ነው፣ በአብዛኛው ጊዜ ዶክሜንቶች አይገኝም። በተለይ ደግሞ የታላላቅ ሰዎች ታሪክ በአብዛኛው ስለማይገኝ የመሪዎቻችን ታሪክ ናያስላሴ የሚኒስትሮቹ ለሀገር ውለታ የዋሉ በየትኛው ሙያ ላይ ያሉ በዛ ዘመን የነበሩ በአስራ ዘጠኝ ሃምሳዎች የነበሩ ሰዎች ድምጻቸው፣ ታሪካቸው ስለማይገኝ፣ ሁለት ደግሞ በአንድ በኩል እኛ ሀገር ብዙ ታሪካቸው ያልተነገረላቸው ሰዎች እያሉ ምንም ታሪክ ያልሰራ ሰው በየሚዲያ ሲገምታ ያለ እና ለምን ነው እነዚህ ብዙም ታሪካቸው ያልተናገረላቸውን ሰዎች በድምቅ ማላወጣው በድምፅና በቪዲዮ ጊዜ ሀሳቡን አሰብኩት። ያው በዚሁ ያይዘ ነዋል ማለት ነው። አይነተኛ ስፍራ ይዞ የሚኖር ነው። ሁላችንም አጥልቀን ብንመራመር ምንም የሚጎድለን ነገር አይገኙም። ሰርተን ለማፍራት ከልብ ከተጣጣር ሀብት አለን። ወጣቶቻችንም በእውቀትና በስራ ልምድ የበሰሉና እየደረጁ ይሄዳሉ። የሚጎድለን በኃላፊነት ስሜት መስራትና ማሰራት ብቻ ነው። ቀደም ብለህም እንደገለጽከው አርባ የሚሆኑ ታሪኮችን ወደ ድምፅ ትረካ እንዲቀየሩ አድርገሃል። ከእነዚህ መካከል የነማን የነማን የህይወት ታሪኮች በትረካ መልኩ እንዲቀርቡ አድርገሃል? የአንድን ሰው የህይወት ታሪክ ወደ ድምፅ ለመቀየር ከመወሰን በፊት የምታጣራቸው ጉዳዮች ወይንም የምትመርጣቸው ሰዎች አይነትስ አለ ወይ? እንግዲህ የመጀመሪያው እንግዲህ በዋና ከሰራ ናቸው ውስጥ ሁሉንም መጥቀስ ጊዜ ስለሚፈጅብን በዋና ዋናዎቹ የኢትዮጵያ ጠቅላይ ሚኒስትር የነበሩት የጸሐፊ ትእዛዝ አፍሪሉ ሀብተወልድ፣ የልጅ እንዳልካቸው መኮንን፣ ጃገማ ኬሎ፣ አጤ ምኒልክ፣ እቴጌ ጣይቱ፣ ፕሮፌሰር ሪቻርድ ፓንክረስ፣ ተሾመ ገብረ ማርያም፣ እንደዚህም ደግሞ ከእርሻ ሙያም ከየሙያው ላይ የተለያዩ ሰዎችን ታሪክ እንደዚሁም የራስ አረ አረጋዊ ታሪክ እንደዚህ በቅርቡ የሚወጣ እነዚህን ጨምሮ ስናይ በዋናነት እኔ የማየው መስፈርት መጀመሪያ እኔ ምን ያህል በእነዚህ ሰው ተስብ ያለው ነው። ምክንያቱም ሁሉንም ሰው ልሰራ ቅሙም ስለማይኖረኝ፣ መጀመሪያ እኔን የሳቡኝ ሰዎች መጀመሪያ አስቀድማለሁ። በንባብም ባነበብኩትም ነገር ለሀገር አስተዋጽኦ አበርክተዋል እኔም ደግሞ በአንድ ነገር መስጠውኛል ወይም ኢምፕረስ አድርገውኛል የምላቸውን ሰዎች ያስቀድማሉ። ከዛ በኋላ ደግሞ የማደርገው ነገር ምንድን ነው ስለነዚህ ሰዎች ምን ያህል ያልተነገረ ታይዳላቸው ለሀገር ያበረከቱ አስተዋጽኦ ምንድን ነው፣ እንደ አንድ ኢትዮጵያዊ በሚታዩበት ጊዜ አስተዋጽቸው ምን ያህል ጎልቶ ይታያል የሚለውን በማየት እንደዚህም ደግሞ በተሻለ መጠን ደግሞ ድምጻቸው የሚገኝ ቤተሰቦቻቸውን ለማስፈቀድ እዚህ ሀገር ውስጥ በቀላሉ የሚገኝ ለምን ለማሳተም ስትነሳ ግዴታ በራስ ፍቃድ ስትነሳ ማን የአባቴን ታሪክ ማን የአጉቴን ታሪክ ስራ አለበት ስትባል ስለምችል ቤተሰቦቻቸው ያሉትን ሰዎች አስቀድም ያለው ማለት ነው። እስካሁን ድረስ ለአድማጮች ከቀረቡት በርካታ የድምፅ ስራዎች መካከል ለእኔ ልዩ ስሜት አለው የምትለው የትኛው ሰው ታሪክ ነው? የሁለቱ ሰዎች መንገድ ችላለው። የመጀመሪያው ያው ወደ ሶስት ጊዜ ያህል የታተመው የጸሐፊ ትዕዛዝ አክሊሉ ሀብተወልድ ስራ ያው የመጀመሪያ ስለሆነ በኦዲዮም በዲቪዲም ስለወጣና ደግሞ በጣም ከብዙ ሰዎችም ጋር እንድተዋወቅ ያደረገኝም ስለሆነ አንዱ እሱ ነው። ሁለት ደግሞ ከዛሬ አራት ወር በፊት የሰራሁት የኢትዮጵያ ሲቪል አቪዬሽን አባት በሚል ትልቅ የሲቪል አቪዬሽን ባለሙያ የሆኑት የአቶ ኃይሉ ገብረ ማርያም አሁንም በሕይወት አሉ። ሰማንያ ስድስት ዓመታቸው ነው። የአየር መንገዱን ተርሚናል የሰሩ ናቸው። በሀገራችን በሲቪል አቪዬሽን ኢንዱስትሪ በተከታታይ ሀምሳ ከስልሳ ዓመት በላይ የቆዩ ናቸው እና አሁንም እስቲ መንግስትን የሚያማክሩ ሰው ናቸው አቶ ሀይሉ ገብረ ማርያም ይባላሉ እና የኚህ ሰውዬ ታሪክ አራት ሰዓት የፈጀ ታሪክ ነው እና በቅርቡ ነው የዛሬ አራት ወር ሶስት ወር አካባቢ ነው በኦዲዮ ሲዲ የወጣው እና እነዚህ የሁለት ሰዎች ታሪክ አንደኛ በጣም ረዘም ያለ ነው በተለይ አቶ ሀይሉ ገብረ ማርያም አራት ሰዓት የፈጀ ዶክሜንተሪ ነው በድምፅ የሰራሁት ልብሳቸውን የቅርብ ሰዎች ወደ አስራ አራት ሰዎች ኢንተርቪው አድርጌ የሰራሁት ነው እና የአክሊሉ ሀብተወልድ እና የአቶ ሀይሉ ገብረ ማርያም ታሪክ ለእኔ ብዙ ነገር ያገኘሁበት ነው ላለው በእርግጥ መምረጥ ያው ከልጆች የመሀል ምረጥ ብትባል በጣም ከባድ ነው። ግን እንደው ሁል ጊዜ አዲስ ነገር አገኘውበት የሚለው ስራ የእነዚህ ሁለት ሰዎች ነው። በአሁን ያለው ባህር ዳር ኤርፖርት እኔ እኔ ነው መረጥኩት። ከጋዜጠኛና ተርጓሚው እዝራ ጅጉ ጋር የጀመርነው ቆይታ አጫጭር ኪናዊ ወሬዎችን ሰምተን ይቀጥላል። በኮቪድ-19 ምክንያት ለአራት ዓመታት ተቋርጦ የከረመው በአፍሪካ ዘመናዊ የኪነ ጥበብ ኢንዱስትሪ ላይ ትልቅ ሚና የሚጫወተው የሴኔጋል ዳካር ኪነ ጥበብ ትዕይንት ሊጀምር ነው። በየሁለት ዓመቱ የሚዘጋጀው ይሄው የኪነ ጥበብ ትዕይንት በቀጣይ ወር እንደሚጀምር ተበስሯል። ይህ ለሀያ ስድስተኛ ጊዜ የሚካሄደው ትዕይንት በዓለም ዙሪያ የተሰባሰቡና ከመቶ በላይ የሚሆኑ የኪነ ጥበብ ሰዎች ስራዎቻቸውን የሚያቀርቡበት ትዕይንት ነው። በዚህ ዝግጅት ላይ የስዕል፣ የዳንስ፣ የቅርጻ ቅር እና ሌሎች የኪነ ጥበብ ስራዎችም ይቀርባሉ። ይህ ትዕይንት በቀጣይ ወር የሚጀምር ሲሆን ይህን ለማብሰር በተሰናዳው የውቅያኖስ ዳርቻ ዝግጅትም በመቶዎች የሚቆጠሩ ሰዎች ባሉበት በቀለምና በባህላዊ ዳንስ ያሸበረቀ የኪነ ጥበብ መሰናዶ ቀርቦበታል። በዚህ ዓመትም ከሀገራት የተውጣጡ 59 የኪነ ጥበብ ባለሙያዎች በዚህ ዝግጅት ላይ ስራቸውን እንደሚያቀርቡ የዝግጅቱ አስተባባሪዎች አስታውቋል። እነዚህ አርቲስቶች በሴኔጋል ዋና ከተማ ዳካር ና ተወካዮች የሀገሪቱ ክልሎች ውስጥም በመሰባጠር ስራዎቻቸውን እንደሚያቀርቡ ነው የተገለጸው። ትዕይንቶቹ እንዲቀርቡባቸው የተመረጡ ሆቴሎችና ምግብ ቤቶችም ለትዕይንቱ ምቹ እንዲሆኑ እየተከለሉና ወደ አነስተኛ ሚዚየምነት እየተቀየሩ መሆኑም ተገልጿል። ይህንን ትዕይንት ልዩ የሚያደርገውም በድምጽና በምስል ፈጠራ ስራዎች ውስጥ ያሉ አፍሪካውያንና ትውልደ አፍሪካውያን ዲያስፖሮች መሆኑ ነው ሲሉ የዳካር የብሔራዊ ጋለሪ ኃላፊ የሆኑት ካሊፋ ዲየንግ ተናግረዋል። በዚህ መሰናዶም ላይ አንጋፋዋ ናይጄሪያዊት ሳሊ ታያና አዶባ ወይሌና፣ እንዲሁም ስሞ ስራቸውን ያቀርባሉ። ቢቲኤስ የተሰኙት የኮሪያ ኬፓፕ አርቲስቶች በቀጣዩ ሳምንት በዋይት ሀውስ በመገኘት በዩናይትድ ስቴትስ የሚኖሩ እስያውያን ላይ እየደረሰ ባለው የጥላቻ ጥቃት ዙሪያ እንደሚወያዩ ዋይት ሀውስ አስታወቀ። በደቡብ ኮሪያ የሙዚቃ ኢንዱስትሪና በመላው ዓለም ዝነኛ የሆነው ይሄ የወጣቶች የሙዚቃ ቡድን ከቅርብ ዓመታት ወዲህ እየጨመረ በመጣው ጸረ እስያውያንና የጥላቻ እንቅስቃሴ እንዲሁም እስያውያንን ማካተትን በተመለከተ ከፕሬዚዳንቱ ጋር የሚወያይ ይሆናል። ቢቲኤስ የተሰኘው ና ሰባት አባላት ያሉት ይኸው ባንድ አይኤፍፒአይ የተሰኘው የአለም አቀፍ የሙዚቃ ውድድርን ለሁለተኛ ጊዜ በተከታታይ ያሸነፈ ተጽዕኖ ፈጣሪ የሙዚቃና የዳንስ ቡድን ነው። ባንዱ ከዚህ በተጨማሪም እንደ ኤሮፓያን አቆጣጠር በ2013 ዓ ም በለቀቀው የሙዚቃ ስራ ወጣቶችን በመቀስቀስ ና ማህበራዊ ዘመቻዎችን በማካሄድ ይታወቃል። በመጨረሻም ዜ ጉድ ፌላስ ና ፊልድ ኦፍ ድሪምስ በተሰኙትና እንዲሁም ሌሎች እጅግ ብዙ ፊልሞቹ የሚታወቀው የፊልም ተዋናይ ሬይ ላዮታ በትላንትናው እለት አረፈ። ሬይ በ ስልሳ ሰባት አመቱ ህይወቱ እንዳለፈ ተነግሯል። ተዋናዩ አዲስ የሰራውን ፊልም ለማስታወቅ ወደ ዶሚኒካን ሪፐብሊክ ተጉዞ የነበረ ሲሆን በዛ ህይወቱ ማለፉን የተገለጸው የዶሚኒካን ሪፐብሊክ ብሔራዊ የአስክሬን ምርመራ ውስጥ የሚሰሩ ምንጮች እንዳስታወቁት ከሆነ የተዋናዩ አስክሬን ወደ ቀብር አስፈጻሚዎች መወሰዱን ገልጸዋል። የኤንቢሲ የዜና ጣቢያ ተዋናዩ እሮብ ለት ሌሊት በተኛበት ህይወቱ ማለፉን ዘግቧል። በኒውዮርክ፣ ኒውጀርዚ እንደ አውሮፓውያን አቆጣጠር በ1954 ዓ.ም የተወለደው ተዋናይ ሬላዮታ በስድስት አመቱ በማደጎ ተወስዶ ያደገ ሲሆን በልጅነቱ ወደ ቤዝቦል ስፖርት ያደላ እንደነበረ እና በኋላ ላይ የሁለተኛ ደረጃ ተማሪ ሳለም በመምህሩ አማካኝነት ወደ ቲያትር እንደተሳበ የሕይወት ታሪኩ ይዘግባል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ መሰል ስራዎች በገበያው ላይ ያላቸው ተቀባይነትስ ምን ያክል ነው? የተለፋባቸውን ያክል ሰዎች ገዝተው ለማዳመጥ ምን ያክል ተነሳሽነት ያሳያሉ? እኔ እንግዲህ በአጠቃላይ እስከዛሬ ዛሬ ሰባት ሺህ የሚሆን አሳትሚያለሁ። በድምሩ ማለት ነው። ብዙ ኮፒ አይደለም። አንዴ ሳወጣ ሶስት መቶ መቶ መቶ ሃምሳ አንዳንድ ጊዜም ከፍ ካለ እስከ አራት መቶ አሳትማለሁ። አሁን እንደሚያሳየው ከሆነ አሁን እኔ እጅ ላይ እና ፉቅ ላይ ያለውን በምታይበት ጊዜ ወደ ስምንት መቶ ብቻ ነው ያለው። እንግዲህ ስድስት ሺ ሁለት መቶ ተሸጠዋል ማለት ነው በአራት ዓመት ጊዜ ውስጥ ይሄ ማለት ምንድን ነው? ሲቪሎችን በማስመርቅበት ጊዜ እንደዚሁም ደግሞ አንዳንድ ሰዎች ያዝዳሉ። በተለይ በእድሜ ተለቅ ያሉ ሰዎች ቤታቸው ሆነው አዳመጥ ማየት ሲፈልጉ ከአኪሉ አንድ ከፓንክረስ አንድ ከአቶ ኃይሉ ገብረ ማርያም አንድ ከአቶ ልማ ወልዳ ማኑዌል ከሚኒሊካ አንድ እያሉ ሰብስክራይብ የሚያደርጉን ሰዎችም ስላሉ ቀስ እያለ ነው እድገቱ በአንድ ጊዜ እንደዚህ አንድ ሺ ሁለት ሺ ምናምን የሚሸጥ ሳይሆን ቀስ እያለ እየለመደ መጥቶ ይኸው በአሁኑ ሰዓት ስራው በጣም ለምዶ አሁን እጃችን ላይ ራሱ ያልተሰሩ ወደ አስራ ዘጠኝ የሚሆኑ ገና ወረፋ የያዙ ስራዎች አሉ። በአንድ በኩል ደግሞ ቤተሰብም ያው እዚህ ጋር ምንድን ነው ቤተሰብም ኮንትሪቢዩት ያደርጋል ሀምሳ ፐርሰንቱን ወጪ የአንድ ዶክሜንተሪ ስራ ለምሳሌ እንግዲህ በእናንተ አንድ ሺህ ዶላር ቢሆን አምስት መቶ ዶላሩን እኔ ባወጣ አምስት ወር አሉ ቤተሰብ እንዲያወጣ አደርጋለሁ። ከዛ በኋላ አንዳንዶቹ ከሽያጩ የሚገኘውን ትርፍ ይህንኑ ስራ ለማስፋፋት ይዋል ብለዋል። ለምሳሌ የፀሐፊ ትዕዛዝ አክሊሉ ሀብተወልድ ሙሉ ገቢው መቶ ፐርሰንቱ ገቢ ለእኔ ነው። ይህም አቶ አምዴ አካለወርቅ የአቶ አክሊሉ ሀብተወልድ የወንድም ልጅ የአቶ አካለወርቅ ልጅ ማለት ነው። እሳቸው ሙሉ ከዚህ ስራ የሚገኘውን ገቢ ይህንን ስራ ለማስፋፊያ አውል ሚልም፣ አንዳንዶቹ ደግሞ ከሚገኘው ገቢ ላይ ከሀያ እስከ ሀምሳ ፐርሰንት ድረስ በሚል አግሪሜንት ተፈራርመን ነው የምንሰራው እና ስራው እውነት ለመናገር ለእኔ በጣም አሳፊ ስራ ነው። እንደዚህ ያለው ስራ በሚዘጋጅበት ጊዜ ስለሚሰራለት ሰው ወይም ታሪኩ ስለሚነገርለት ሰው ይፋ የሚደረጉ እውነታዎች ላይ ዘመድ ወይም ቤተ ዘመድ ጣልቃ ሊገባ ይችላል። ይሄን ይሄን አታንሳው፣ ይሄን ይሄን ብቻ ነው እንዲወሳልኝ እንዲነገርልኝ የምፈልገው የሚል ነገር ሊያቀርቡ ይችላሉ። አንተ ደግሞ በተቻለ መጠን የዘጋቢነትና እውነታውን የማሳወቅ የእጃዞር ግዴታም ያለብህ ይመስለኛል። እንዴት አድርገ ነው እንደዚህ ያሉ ጉዳዮችን የምትፈታው? እኔ በመሰረቱ እንግዲህ የእኔ እምነት ነው ምናልባት እንደ ድርጅት ያው በረም ህጋዊ ድርጅትም ስለሆነ ድርጅት እምነት ነው። ባዮግራፊ ስሰራ የሰዎችን አወዛጋቢ ነገር አልሰራም። አወዛጋቢ ነገር ማለት ምንድን ነው? መረጃ ያልተገኘላቸው በሀሜት ብዙ ባላንሲንግ ጠይቀው ብዙ ሰዎችን አነጋግሬ ብዙ ሰዎች ማስረጃ ያላገኙላቸውን ነገሮች ስለዛ ሰው እዛ ዶክሜንቴሪ ውስጥ አላካትትም። ለምሳሌ በግርማዊ ቀዳማዊ ኃይለ ሥላሴ ዘመን የነበሩ ሰዎች አብዛኛዎቹ በተለይ እንደዚህ አድርጓል፣ እንደዚህ አጥፍቷል፣ ይህም ተናግሯል እየተባለ የሚወሩ አሉ። በሀሜድ ደረጃ ማለት ነው። እነዛን ደረጃ ሪሊ ያ ሰው እንደዛ ብለዋሉ ወይ በድምፅ በምስል በቪዲዮ ሪሊ ያ ነገር የተባለና ያን ነገር ያላለው መሆኑን ካረጋገጥኩ ስለዛ ሰው ያን ጉዳይ እንደዚህም ተብሎ ይወራልን ብዬ ብዙ ጊዜ የማካተት ይሄ የእኔ እምነት ነው። በሌላ ወገን፣ በተጻራሪው ወገን ደግሞ የአንድ ሰው ሁሉም ጎኑ መታየት አለበት የሚሉ ሰዎች አሉ። ስለዚህ በዚህ ሰዓት ቤተሰቦች፣ እኔ ሙሉ ለሙሉ በፕሮፌሽናሊ ነው የሚሰራው ሰነዶች ሰበስባለው ሰውየው የሰሯቸው ያበረከቷቸውን አስተዋጽኦች በሙሉ አሰባስባለው ዶክሜንቶች። ነገር ግን አወዛጋቢ ነገሮች ለምሳሌ ብትለኝ አንዳንድ ሀገራችን በመሪዎች ደረጃ በሁሉም መሪዎች ደረጃ ይህን ይሄን ብለው ነበረ፣ ከሌ በዚህ ተብሎ ይወራል። አሁን ያንን ባላንስ ለማድረግ ብትሞክርና ኦር ደግሞ ዝም ብዬ እኔ ባስገባው ቤተሰቦች፣ ይሄ ነገር የአባቴን ስም የሚያጠፋ ነው እና ይሄ ነገር አውጣው ቢሉ፣ እኔ አላወጣም ብል ትልቁ ፒክቸር ኦር ደግሞ ትልቅ ያተርኩስ ነገር ስለሚበላሽ ከሞላ ጎደል እንደዚህ አይነት ስራዎችን ላይ የመግባት እቅድ በጊዜው የለኝም እና ከስር በተሻለ መጠን የምሰራው ስራ ውስጥ አልቃ አይገቡም። የምሰራውን ስራ በተሻለ መጠን የሰውየውን አስተዋጽኦ ባተኮረ መልኩ ነው የምሰራው። ሀብታ በጳጉሜ ሶስት አስራ ዘጠኝ ሀያ የዛሬ ዘጠና ዓመት መሆኑ ነው የተወለዱት ልጅ እንዳልካቸው መኮንን። አባታቸው ቢትወደድ መኮንን ሲባሉ እናታቸው ደግሞ ወይዘሮ ዘውዲቱ መንገሻ ይባላሉ። የትውልድ ቦታቸው አዲስ አበባ ልዩ ስሙ አቧሪ ነው። ካዊ አደራ እጅግ ከባድና ለኢትዮጵያም የወደፊት እድል መሰረታዊ ቁም ነገርን የያዘ በመሆኑ በዛሬው ዕለት የምትጀምሩትን ህገ መንግስታዊ ጥናትና ምርምር ውጤቱን መላው የኢትዮጵያ ሕዝብ የሚጠባበቀው በታላቅ ተስፋ ነው። ታሪካቸውን በድምፅ ባስቀረሁላቸው የምትላቸው ሰዎች የትኞቹ ናቸው? በህይወት ያሉም ሊሆኑ ይችላሉ፣ የሌሉም ሊሆኑ ይችላሉ። ማህደራቸውን ባዘጋጁ የምትላቸው ሰዎች አሉ ወይ? በጣም ማነጋገር ከመቶ ሰዎችና አሁንም እንደ ይሄንን ከሰሙ በጣም ውስጤ ያሉት መጽሐፋቸውንም አንብብ ያለው የአዲስ አበባ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩት ዶክተር አክሊሉ ሀብቴ ትምህርት ታሪክ፣ የዩኒቨርሲቲ ታሪክ ብለው በስድስት መቶ ገጽ የጻፉት መጽሐፍ አለ። ሰሞኑን እያነበኩት ነበር እና እሳቸውን ባገኝ አሉ አሁንም ካናዳ አሜሪካን ሀገር እንደሚኖሩ አቃሉ ቶታላ ኪሎ ሀብቴ የመጀመሪያው የሀገራችን የዩኒቨርሲቲ ኮሌጅ ምሩቅ ናቸው። እሳቸውን ባነጋግርና ብዙ ዶክሜንቶች ለህይወታቸው ቢሰጡኝ በጣም ደስ ይለኛል። በዚህ አጋጣሚ ከሰሙ ቶታላ ኪሎ ሀብቴ ዋኮ ለማለት እፈልጋለሁ። በቅርቡ ደግሞ የእናንተ ተቋም መጽሐፍትን በድምፅ በመተረክ ለአድማጮች ወደ ማዳረስ ስራም ዞሯል። ይህንን ለማድረግ የፈለጋችሁበት ምክንያት ምንድን ነው? እንደውም ይሄ ባለፈው ሰኔን የጀምር ነው። አሜሪካን ሀገር የሚገኝ ስሙ ኦዲዮ ቡክ የሚባል አፕና አለ እና ያው የኛ ድርጅት ተመርጦ የተለያዩ መጽሐፎችን በኦዲዮ እየቀረጥን ተራኪ መርጠን በስቱዲዮችን አድርገን እየላክንላቸው ነው። እስካሁን የህይወት ተፈራ ማማ በሰማይ የገብስ ተጫኒ ነበር፣ የኢሳያስ ወርዶሳ ሀዊ እንደዚህም የዶክተር መረደበ በየተቆለፈበት እና የመሳሰሉ ወደ ስምንት የሚሆኑ መጽሐፎችን ሰርተን በሶስት ወር አስረክበናቸዋል። ያው ጊዜም በጣም ቶሎ ማስረከብ ስላለብን ይሄን ሰርተናል። ይሄንን ያሰብንበት ትልቁ አላማ ምንድን ነው? ሰው ጊዜ የለው መጽሐፎችን ለማንበብ አይነ ስውራን ብቻ ሳይሆኑ አይናማ የሆኑ ሰዎች በተለያየ ምክንያት በስራው ጥረት ምክንያት መጽሐፎችን ማንበብ ካልቻሉ ሞባይላቸው ላይ በአፕሊኬሽን ቢመጣ ጥሩ ነው የሚል ሀሳብ ድሮም ጀምሮ የኤርትራ ጉዳይን ወደ በብሄረታ ቤተሰቦች ጋር ስንሰራ ስለነበረኝ ይሄ ድርጅት ደግሞ እንደነዚህ አይነት ስራዎችን እንድሰራ እንፈልጋለን ሲለኝ ያው በጣም ደስ ብሎኝ ያው በሶስት ወር እንግዲህ ስምንት መጽሐፍትን አስደርጎ ሬት አስደርጎ መላክ ትንሽ ከበድ የሚኘው ፈታኝም ነው። ምክንያቱም ራሱ ካስከ ማድረግ የሚሰሩት ሰዎች መከታተሉ ከባድ ነው እና በዚሁ እየቀጠልም ያለ ነው። ይሄ ስሙ ወደ ውስጥ ወደ ሀምሳ የሚሆኑ እንትኖችን መጽሐፎችን የአማርኛ፣ የትግርኛ፣ በሌሎች ቋንቋዎች ሲተረኩ እዛ ፕሪፌሽ ላይ የመጫን እቅድ አለሁ። እኛ ደግሞ እንደ ፓርትነር በፕሮዳክሽኑ እየሰራን የማስረከብ እቅድ ያለን። አብታሉ፣ ስለ ቀጣይ ዘመን እቅዳችሁ እስቲ ባጭሩ ንገረን። ምን አይነት ነገሮችን ለመስራት አስባችኋል? በስራ ዝርዝራችሁ ውስጥ ያሉ የተወሰኑ እቅዳችሁን እስቲ ንገረን። እንግዲህ የቀጣይ ዘመን እቅዳችን የአንድ ሺህ የኢትዮጵያ ታሪካቸው ያልተነገረላቸውን ባለውለታ ታሪክ በአምስት ዓመት ጊዜ ውስጥ በዚህ በዚህ በዚህ ጤና ከሰጠን፣ ሀገር ሰላም ከሆነ፣ ኮቪድም ከተባረረ፣ በዚህ አምስት ዓመት ጊዜ ውስጥ የአንድ ሺህ የሀገር ባለ ሁለታዎችን ታሪክ በድምፅ በቪዲዮ ሳይሆን በድምፅ የመስራት እቅድ አለን እና ይህን የምናከናውነው ከኛ ጋር የመለመልናቸው ወደ ሀምሳ የሚሆኑ ፓርትነሮች አሉ። ማለት የእኛን ራዕይ የሚቀበሉ የባዮግራፊ ለምን እውቀት ያላቸው እና የራሳቸው ስቱዲዮ እና ራሳቸው የማቀናበሪያ ሶፍትዌር ያላቸው ሀምሳ የሚሆኑ ሰዎችን መልምለናል። እነዚህ ሰዎች እንግዲህ በአመት አስር አስራ አምስት ሰዎችን ባዮግራፊ ቢሰሩ በአምስት አመት ጊዜ ውስጥ ወደ አንድ ሺ የሚሆኑ ታሪካቸው አልተነገርላቸው ተቋማት እና ግለሰቦችን ታሪክ እናወጣለን። አሁን እንዳየኸው በአራት ዓመት እኔ በራሴ ጥረት በራሴ ጥረት በአመት አስር መስራት እችላለሁ። ስለዚህ አንድ ሰው ዶክተር እየመራ በተለያየ መልኩ ሌሎች ሌሎች ስራዎችንም እየሰራ በአመት የአስር ሰዎችን ታሪክ ማሳተም ከቻለ እንደኔ አይነት ደግሞ ሀምሳ ሰዎች ደግሞ ቢኖሩ ምን ያህል ሊሰሩ እንደሚችሉ ማስከብ ይቻላልና፣ ሁለት ሺ አስራ ስምንት ላይ ባለ መድረስ ነው እቅዳችን። እሱን ለመስራት ደግሞ በርካታ ቅድመ ሁኔታዎችን እያጠነጠቅን ያለ ነው። የተለያዩ የሚያግዙንም ተቋማትን እየፈለግን ነው፣ እያገኘንም ስላለን እግዚአብሔር ደግሞ እንደሚያግዘን እናምናለን። ቃሚ ደግሞ እንግዲህ አንድ ሺህ ስልሞላ እናወራለን ማለት ነው። ደግመን ለመገናኘት ያብቃን እንላለሁኝ። እዝራጅጉ መልካም ጊዜ ይሁንልህ፣ መልካም እድል ይግጠምህ። አመስግናለሁ ብዬ አመስግናለሁ። አድማጮች የተለያዩ አዳዲስ ደራሲያን ከስራዎቻቸው ቀንጭበው ለአንባቢያን እንዲያሰሙልን እድል እንሰጣለን። ለዛሬ ነዋሪነቱ በኖርዌ የሆነው አይነሸት ገበያው በቅርቡ ለአንባቢያን ካበቃው ላድናት መጽሐፉ የተወሰኑ አንቀጾችን ያነብልናል። ከመቆያ ፊት ለፊት መጣ ተቀመጠች። መቆያ ቲቪ ላይ አይኗን ሰክታለች። ኮረጥ እያደረገች የምትመለከታትን ሔዋንን ለማየት እንኳን አልሞከረችም። ዝምታውን ለመስበር እየፈራችና እየቸረች ሔዋን፣ ማማ ዛሬ እኮ አርብ ነው እና አርብ ይሆንስ አለች መቆያ። አይ ቅድም እኮ ይበልጣልና መሰረት እንዴት ቤታቸው አይመለሱም ስላልሽ ነው አለች ሔዋን እና አርብ ቢሆንስ፣ አስር ሰዓት እንዲቆዩ አልተፈቀደላቸውም። አለች መቆያ። መቆያን አረጋጋለሁ ብላ የባሰ ንዴት ውስጥ እንዳትጨምራት እየተጠነቀቀች ደውለው እየመጣን ነው ብለው አልነበር አለች ይህዋን። ድምፅን አለሳልሳ ፈገግ አለች መቆያ። ትናንትና ተወልደሽ አዋስተሽ ልትገቢ የምትል ይመስል እርሱማ ብለውኛል። ግን እስካሁን የት ይሆናሉ ብዬሽ ነው። በሆዷ የፈነቀለውን የተቋጠረውን ትንፋሿ አለቀቀችው። አዎ፣ ታውቃታለች ሔዋን እናቷን እንዴት አድርጋ ወደ ጥሩ ድባብ ማስገባት እንደምትችል። አይ ማማ፣ ከማክዶናል ውጭ የት ይሄዳሉ ብለሽ ነው? ጨዋታው እንደተፋፋመ ለመቀጠል እንዲያስችልና ሐሳቧን እንድትሰነዝር መንገድ እየከፈተች የወሰዱት ሳንቲም እኮ ለፊልም ብቻ የሚበቃ ነው። እግሮቿን ከሶፋ ላይ አወረደች መቆያ ምን ችግር አለ ታዲያ? አንዷ የኖሽክ ልጅ ማክዶናል አዛ እነሱ አብረው ሆነው ያጫውቷታል ወይንም ያጫውቱታል። አለች ይሆን እንዲህ ብለሽማ አታበሳጭኝ። ኖሽኮች ልጆቻቸውን ተበላሹ ብለው ሳንቲም ዝም ብለው ይሰጣሉ የሚል እምነት የለኝም። በእጇ የያዘችውን ሪሞት ኮንትሮል ጠረጴዛ ላይ ያስቀመጠችው መቆያ። ማማ አሁን እኮ ብዙ ዓመት አለፈሽ እዚያ ሀገር። አለች ይሆን እና የሆነኝስ እንደው ጠንከር አድርጋ ጠየቀች። ማማ አሁን ሳንቲም ለምን እንደሚሰጥ አልተረዳሽም። ሄዋን ግማሽ አበሻ ከግማሽ በላይ የኖርዌይ ባህል ተጽዕኖ እንዳሳደረባት ሰው ሀሳብ ሰጠች። እንኳን ብዙ ዓመት ቀርቶ መቶ ዓመት ቢሆን ሳንቲም ለልጅ ሲያጠፋ እንጂ ሲያለማ አይቻላል አለች መቆያ ለስለስ ብላ። ማማ ሳንቲም አንቺ ባትሰቻቸው እኮ የኖርዌይ መንግስት የሚሰጠውስ መቆያ እንድትጫወት እየፈለገች እንዴት እንዴት ጠየቀች። መቆያ አይ፣ የገንዘብ ጥቅም ማወቅ እና ማጣጣም አንቺን ለማስተማር ሳይሆን በዚህ መቆያ ሆነን አቋረጠቻት። አይ ሆን በየዘመናቱ፣ መቼም ሰው ቤቱን ለማዳን ጎጆውን ለማቆም የማይወጣው ተራራ የማይወርደው ቁልቁለት የለም ይባላል። የገባሽ ነው? አዎ ማማ ባጭሩ መለሰች እና ይበልጣልና፣ መሰረት ይህንን ያህል በስለው መልካሙን ከክፉ ይለያሉ የሚል እምነት የለኝም። የዋን እናቷን ሳታስጨርስ፣ እኔ ግን አይመስለኝም የሀሳብ ልውውጥ እያደረገች እንዴት አድርጌ ላስረዳሽ? የዋን ወላይ ሲኮንና ልጅ ሲኮን ልዩነት አለው። ያው በቃ ሰው የሚኖርበትን አካባቢ ይመስላል የሚባለው እውነት ነው። እርሱስ ሳይታለም የተፈታ ነው አለች ይሆን ባጠገቧ የሆነ አካል ሽኮ ብሎ ባህር ውስጥ ሲገባ ሔዋን ከሀሳቧ ወጣች። እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። መርሃ ግብሮን በመምራት እስካሁን ድረስ አብሬያችሁ የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት <us>